መንግስት የቤተ ክርስቲያንን አቋም ሙሉ በሙሉ መቀበሉን በመግለጽ ለነገ የጠራውን ሰላማዊ ሰልፍ ለሌላ ጊዜ ማራዘሙን ቅዱስ ሲኖዶስ አስታውቋል። መንግስት የቤተ ክርስቲያንን ጥሪ ተቀብሎ የውይይት መድረክ በማዘጋጀት የቅዱስ ሲኖዶስ ውሳኔ እንደሚፈጸም ማረጋገጡንም ሲኖዶሱ በሰጠው መግለጫ አስታውቋል። በቤተ ክርስቲያኗ የተፈጠረውን ችግር ተከትሎ እስከ ሞት የደረሰ የሰብአዊ መብት ጥሰት የፈጸሙ አካላት ለህግ እንዲቀርቡም ስምምነት መደረሱን ሲኖዶሱ ገልጿል። ከመንግስት በኩል ግን ስለተደረገው ውይይትም ይሁን ስለተደረሰው ስምምነት እስካሁን የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ህገ ወጥ ነው የሚለው እና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካልም እንደዚሁ ለየካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን ትናንት መግለጹ ይታወቃል። የዛሬውን መረጃ ጨምሮ የቤተ ክርስቲያኗ ችግር ከየት ተነስቶ አሁን ያለበት ደረጃ ላይ እንደደረሰ ኬኔዲ አባተ በተከታዩ ዘገባ ያስቃኘናል። ቅዱስ ሲኖዶስ ዛሬ በሰጠው መግለጫ በቤተ ክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የተመራው ልዑክ ትናንት የካቲት 3 2015 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር ባደረገው ውይይት ስምምነት ላይ መደረሱን አስታውቋል። በውይይቱ መንግስት የቤተ ክርስቲያንን አቋም መቀበሉን ሲኖዶሱ ገልጿል። መግለጫውን በንባብ ያቀረቡት የሲኖዶሱ ዋና ጸሐፊ አቡነ ጴጥሮስ ናቸው። ቤተ ክርስቲያን ሃይማኖታዊ ቀኖናዊና አስተዳደራዊ ሕግን መሰረት ባደረገ መልኩ ጠብቃ የምትሰራና ከዚህ ውጭ ምንም አይነት ድርድር የሌለ መሆኑን ገልጻለች። በዚህም መነሻነት መንግስት የቤተክርስቲያንን አቋም በመቀበል ወደፊትም የቤተ ክርስቲያንን አንድነትና ሉዓላዊነት በመጠበቅ መንገድ እንደሚሰራ አረጋግጧል። በቤተ ክርስቲያኒቱ ከተፈጠረው ችግር ጋር በተያያዘ ለተከሰተው ሞትና ሌሎች ኢሰብአዊ ድርጊቶች ተጠያቂ የሚሆኑ አካላትን ለሕግ ለማቅረብ እንዲሁም ችግሩ በአስቸኳይ እንዲቆምና በእስር ላይ የሚገኙ እንዲፈቱ ከስምምነት መደረሱም ተገልጿል። በመሆኑም ቅዱስ ሲኖዶስ ለነገ የካቲታ አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን በዛሬው መግለጫው አመልክቷል በትናንትና ከመንግስት ጋር ባደረግነው ውይይት መንግስት የቤተ ክርስቲያኒቱን አቋም ሙሉ በሙሉ የተቀበለ ቢሆንም ይህንን ለማስፈጸም የሚያስችል የአፈጻጸም የድርጅት ጊዜ የሚያስፈልግ በመሆኑ እሁድ የካቲት አምስት ቀን ሁለት ሺ አስራ አምስት ዓመተ ምህረት እንዲካሄድ የተወሰነው አገር አቀፍና ዓለም አቀፍ የአደባባይ ሰላማዊ ሰልፍ ለተወሰነ ጊዜ እንዲራዘም ቅዱስ ሲኖዶስ ወስኗል። በሀገር አቀፍና ዓለም አቀፍ ደረጃ ተጠርቶ የነበረው ሰልፍ ለሌላ ጊዜ እንዲተላለፍ የተወሰነው የአቋም ለውጥ በማድረግ ሳይሆን ቤተ ክርስቲያን ባስተላለፈችው ጥሪና ባስቀመጠችው ቀነገደብ መሰረት በመንግስት በኩል ችግሩን ወዲያውኑ ለመፍታት ፍላጎት በማሳየቱ ብቻ ነው ያለው ሲኖዶሱ። ነገር ግን መንግስት የገባውን ቃልና የወሰነውን ውሳኔ የማይፈጽም ከሆነ መንፈሳዊ ተጋድሏችን ይቀጥላል ብሏል። በቅዱስ ሲኖዶስ ተወካዮችና በጠቅላይ ሚኒስትር አብይና ሌሎች ከፍተኛ የመንግስት ኃላፊዎች መካከል የተደረገውን ውይይትና የተደረሰውን ስምምነት በተመለከተ ከፌዴራል መንግስት በኩል ግን እስካሁን የተባለ ነገር የለም። ይሁንና የአማራ ክልል መንግስት ባወጣው መግለጫ በፌዴራል መንግስትና በቅድስት ቤተ ክርስቲያን አባቶች መካከል በተካሄደው ውይይት መግባባት ላይ በመደረሱ ደስታ ተሰምቶኛል ብሏል። በቀጣይም አንድ መንበር፣ አንድ ሲኖዶስና ና አንድ ፓትርያርክ የሚለው የቤተ ክርስቲያኗ ህግና ቀኖና ተፈጻሚ እንዲሆን ሁልጊዜም ድጋፌን አጠናክሬ እቀጥላለሁ ሲልም አስገንዝቧል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ህገወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካልም በተመሳሳይ ቀን የካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን ትናንት መግለጹ ይታወቃል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳዊሮስ በሀገር ውስጥ ለሚገኝ መገናኛ ብዙኃን በሰጡት መግለጫ የተጀመረውን የእርቀ ሰላም ሂደት እንደሚደግፉም ገልጸዋል። ሕዝባችን ላልተፈለገ ብጥብጥ እና ፖለቲካዊ መስዋዕትነት እንዲከፍል ስለማንፈልግ ሰላማዊ ሰልፉን ለሌላ ጊዜ ማዘባበራችን እንገልጻለን። በቅዱስ ሲኖዶሱ ስም የሚሰጡ መግለጫዎች የጥቂት አንባገነን ግለሰቦች እንጂ የሙሉ የሲኖዶሱ አባላት ውሳኔ ባለመሆኑ የተጀመረውን የእርቅ እንቅስቃሴ የምንደግፍ መሆናችንን እንገልጻለን። መንግስት ከዚህኛው አካልም ጋር እንደሚወያይ የቅዱስ ሲኖዶስ መረጃ የሚያመለክት ቢሆንም ስለ ውይይታቸው ግን ይህ ዘገባ እስከተጠናቀረበት ሰዓት ድረስ የወጣ መረጃ የለም። በቤተ ክርስቲያኗ የተፈጠረው ችግር አሁን ያለበት ደረጃ ላይ እንዴት እንደደረሰ ወደኋላ መለስ ብለን ስንመለከት ባለፈው ወር ጥር 142015 ዓም በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ዳጩ ወረዳ አሮ ባለወልድ ቤተ ክርስቲያን ውስጥ ሶስት አባቶች ማለትም አባ ሳዊሮስ አባ ኤዎስጣጤዎስና አባ ዜና ማርቆስ ለ26 ኤጲስቆጶሳት ሹመት ሰጥተናል ማለታቸውን ተከትሎ ነው ልዩነቶች የተፈጠሩት። ቤተ ክርስቲያኗ ድርጊቱን ሕገ ወጥ በማለት ሹመት የሰጡ አባቶችንና ሹመት የተቀበሉትን አውግዛ መለየቷን የገለጸች ሲሆን የፈጸሙት ድርጊት ሕጋዊ እንደሆነ የሚገልጹት እነዚህ አካላት በበኩላቸው የቤተ ክርስቲያኗን ውሳኔ ውድቅ ማድረጋቸው ይታወሳል። ሲመተ ኤጲስቆጶሳቱ ከቅዱስ ሲኖዶስ እውቅና ውጭ መፈጸሙን በእለቱ በ ሰጡት መግለጫ የተናገሩት የቤተ ክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ በአገር ውስጥና ከሀገር ውጭ ያሉ ሊቃነ ጳጳሳትን ለአስቸኳይ ስብሰባ ጠሩ። ጥር 14 ቀን 2015 ዓ ምት ዛሬ እሁድ ጠዋት ታላቅ ክስተት ተከስተዋል። በቤተ ክርስቲያን ላይ ያነጣጠረ ክስተት ተከስተዋል። እሱም ቅዱስ ሲኖዶስም ያላወቀው ያላሰበበት ያልተነጋገረበት ያላወቀው ጉዳይ ነው የተፈጸመው። እና ክስተቱም የጳጳሳት ሹመት የሚል ነው ክስተቱ እና ሁላችንም አሁን የሰማ ነው እና ስለዚህ በውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃነ ጳጳሳት ከዛሬ ጀምሮ በአስቸኳይ ወደ አዲስ አበባ እንድትመጡ እና ሁላችንም እንድንነጋገርበት ነው። ከዚህ በኋላ ያሉት እያንዳንዱ ቀናት በቤተ ክርስቲያኗ ከተፈጠረው ጉዳይ ጋር በተያያዘ አዳዲስ ክስተቶችና ለውጦች የሚታዩበት ሆኖ ነው የቀጠለው። በማግስቱ ጥር 15 2015 ዓ.ም የጠቅላይ ቤተ ክህነት አስተዳደር ጉባኤ በቤተክርስቲያን ላይ ክህደት የፈጸሙ ያላቸው አካላት ደመወዝ እንዲታገድ ወሰነ። ይሁን እንጂ በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ በወቅቱ ለአሜሪካ ድምጽ በሰጡት አስተያየት አካሄዳቸው ህግን የተከተለ መሆኑን ገልጸው ምክንያት ነው ያሉትንም አስረድተዋል። ሙደምኒ ላጠሚ ጋፊ ኡመታራ ከን መዴዳ የሮብ ኤረዳፊ ኡመኒ ለፈ ገረገራ ጅረን ናኖ ገረገራ ጅረኒ የተሰጠው ሹመት ከህዝብ ጥያቄ መነጨ ነው። በተለያዩ አካባቢዎች የሚኖሩ ህዝቦች በተለይ የከምባታ፣ የወላይታ፣ የኦሮሞ፣ የጉራጌና ሌሎች ህዝቦች በቋንቋችን እናምልክ ሲሉ ጥያቄ ሲያቀርቡ ነበሩ። ይህም ጥያቄ ለበርካታ ጊዜያት ለቅዱስ ሲኖዶሱ ሲቀርብ ነበር። ነገር ግን እስከዛሬ የተሰጠ ምላሽ የለም ማለት ነው እና ይህ መልስ ነው አሁን የተሰጠው። ቅዱሳን አባቶቻችን እንዳሉት ይህ ሲኖዶስ የአመራር ስብጥሩ ከአንድ አካባቢ በወጡ ሰዎች መሆኑ ነው። ይህም ለስምሪት በሚወጡበት ስፍራ የአካባቢውን ባሕልና ቋንቋ በአግባቡ መረዳት ስላልቻሉ በወንጌል ስራው ላይ ችግር ፈጥረዋል። በዚህ ምክንያት ብዙ ሰው ከሃይማኖት ወጥተዋል። ለምሳሌ በኦሮሚያ በሰባት ዓመታት ውስጥ ከአስር ሚሊዮን በላይ ህዝብ ከሃይማኖት ወጥተዋል። ከዚህ የተነሳ ነው ሹመቱ የተከናወነው። በሌላ በኩል ድርጊቱን አውግዘው መግለጫ ካወጡ አካላት መካከል የሆነውና በተለይ በኦሮሚያ ክልል የሚስተዋሉ የቤተ ክርስቲያን ችግሮችን ለመፍታት የሚያስችሉ ስራዎችን ለመስራት የተቋቋመው ወልድ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ኃላፊ ኢንጂነር መርጋ ረጋሳ ድርጊቱ የቤተ ክርስቲያንን ህግ እየጣሰ ነው የሚሉበትን ምክንያት አቅርበዋል። አንድ ኤጲስቆጶስ ሲሾ የሚያስፈልጉት ክራይቴሪያ አንዱ ለሶስት ተብሎ በግልጽ የተቀመጠዋል። እነሱን ግን ያቀፈ አይደለም። ከዚህ ጋር ተያይዞ ደግሞ ሌላውንም በማሳዘን ነቀፋ ያለው አንድ ወደ ኤጲስቆጶስነት የሚሾ ይሁን ታሁን ከምእመናን ከብዙ መስፈርቶች አሉ። እነዚህን አሟልቶ የመጣም አይደለም። ሕገ ቤተ ክርስቲያንን የተጣረሰ ነው። ይህንም ከማድረግ ይልቅ መነጋገሩ ይሻላል የሚል እምነት ስላለን እንደ ቤተክርስቲያን ልጅነታችን አግባብነት የሌለው ነው ብለን ነው ምናምነው። ችግሮች እንዳሉ እንረዳለን። ለምሳሌ በቋንቋ ላይ ቤተክርስቲያን እንዳልተሰራሽ ተደርጎ የሚነሳው ቤተክርስቲያን የመጀመሪያው ቀላዋዲ የሚባለ ሁለት መተዳደሪያ ህጎች አሏል፣ ህገ ቤተክርስቲያንና ቀላዋዲ የሚባል በተለይ በዘመነ ደርግ ቀላዋዲ የሚለውም በአቡነ ቴዎፍሎስ ጊዜ ሲቋቋም ማንኛውም አካባቢ ላይ አገልግሎትን ለማገልገል የአካባቢውን ቋንቋ ማወቅ ማንዳቶሪ እንደሆነ እዛ ላይ በግልጽ አስቀምጧል። የአገልግሎት አገልግሎት መጠቀሚያ ነው። ቋንቋ ግን ቋንቋ ብቻም አይደለም። ይሄንን ለማድረግ ተቋማት ያስፈልጋሉ። ማሰልጠኛ ተቋማት ያስፈልጋሉ። የሰው ኃይል ያስፈልጋል። ይሄን ለማድረግ ደግሞ ብዙ ስራዎችን እየሰራን ያለ ነው። የአስተዳደር ድካሞች ይኖራሉ። ይህም በጋራ ምንፈታ ነው ብለን በጽኑ እናምናለን። እንደኛ የወሊሰው ሹመት ከተፈጸመ ከአራት ቀናት በኋላ ረቡዕ ጥር 18 2015 ዓ ም ቅዱስ ሲኖዶሱ ባደረገው ውይይት የጵጵስና ሹመት ሰጥተዋል የተባሉና ሹመት የተቀበሉ አባቶችን ሙሉ ሥልጣነ ክህነታቸውን በማንሳት አውግዞ ከቤተ ክርስቲያን እንደለያቸው አስታወቀ። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶሱን ውሳኔ በንባብ አሰሙ አባ አባ ዜና ማርቆስ የቤተ ክርስቲያንን ቀኖና በመጣስ ባልተሰጣቸው ስልጣን ሀያ ስድስት ኤጲስቆጶሳትን ሹመናል፣ ሲኖዶስ አቋቁመናል በማለት በማህበራዊና በብሮክሳስት ሚዲያዎች በሰጡት መግለጫ የተረጋገጠ በመሆኑ በዚህ ድርጊታቸው በሀገር ውስጥም ሆነ በውጭ ዓለም የሚኖረውን ህዝበ ክርስቲያን በማታለል የከደትና የኑፋቄ ተግባር የኑፋቄ ተግባር በመፈጸማቸው በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን የተሰጣቸውን ከዲቁና ጀምሮ ያለው ሙሉ ስልጣናቸው ስልጣነ ክህነት በመሻር አውግዞ ለይቷቸዋል። ሲኖዶሱ በጥር 18 ውሳኔው የኤጲስቆጶስነት ሹመት ተቀብለዋል በተባሉትም ላይ መሰል እርምጃ መውሰዱ ተገልጿል። የቤተ ክርስቲያንን ሕግ በመተላለፍ ሲመተ ጵጵስና ተቀብለዋል ከተባሉ 26 መነኮሳት መካከል አንዱ የሆኑት አባ ጸጋ ዛባዱኛ ከቅዱስ ሲኖዶስ አስቸኳይ ምልአተ ጉባኤ ስብሰባ በፊት ይቅርታ ጠይቀው ይቅርታቸው ተቀባይነት ማግኘቱ የተገለጸ ሲሆን፣ ሌሎች አባቶችም ይቅርታ ከጠየቁ ሲኖዶሱ እንደሚቀበላቸው በወቅቱ አስታውቋል። በቤተ ከተማ ተወግዘው የተለዩ አባቶችን አስተያየት ለማግኘት የአሜሪካ ድምጽ በተደጋጋሚ ያደረገው ሙከራ ባይሳካም ድርጊታቸው ህግን የተከተለና ተገቢ ነው የሚሉት እነዚሁ አካላት የቤተ ክርስቲያኗን ሲኖዶስ ውሳኔ እንደሚቃወሙ በሀገር ውስጥ ለሚገኙ አንዳንድ መገናኛ ብዙሀን በሰጡት መግለጫ ተናግረዋል መንግስት ህግ ያስከብርልኝ ስትል በተደጋጋሚ ጥያቄ ስታቀርብ የቆየችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታዲያ ኋላ ላይ ህገወጥ ካልኩት አካል ጋር ወግኖ በደል እየፈጸመብኝ ነው ስትል በመንግስት ላይ ቅሬታ አቅርባለች ዋን አሰማች ቤተ ክርስቲያን ይህን ያለችው ጠቅላይ ሚኒስትር አብይ አህመድ ጥር 23 በሰጡት መግለጫ መንግስታቸው በቤተ ክርስቲያኗ ጉዳይ ገለልተኛ ስለመሆኑ መናገራቸውን ተከትሎ በሰጠችው ምላሽ ነው። በተለየ የምንደግፈው በተለየ የምንቃወመውም ኃይል የለም ያሉት ጠቅላይ ሚኒስትሩ ሁለቱም ኃይሎች ኦርቶዶክሶች ናቸው፣ ሁለቱም ጋር ያሉ ጥያቄዎችም እውነትነት አላቸው ብለው ነበር። አሁንም መገፋፋቱ ምናምን ትርጉም የለውም፣ ጥቅም የለውም። ኢትዮጵያን ይጎዳል፣ የኢትዮጵያን መንግስት ይጎዳል ኦርቶዶክሱን ይጎዳል ጥቅም የለውም። በሰከነ መንገድ ቁጭ ብሎ ተነጋግሮ ተመካክሮ የጎደለ ካለ ሞልቶ ሚስተካከል ካለ አስተካክለው የሚታረቅ ካለ አርቀው ምክር የሚያስፈልገው ካለ መክረው የነበረውን ነገር ማስተካከል ነው የሚሻለው። በተለየ የምንደግፈው በተለየ የምንቃወመው ኃይል የለም። ሁለቱም ኃይሎች ኦርቶዶክሶች ናቸው። ሁለቱም ጋ ጥያቄዎችና እውነቶች አሉ። አንዱ ጋ ብቻ ለሁለቱም ጋር አለ የህዝብን መብት የህዝብን በራስ ቋንቋ የመጠቀም ፍላጎት ሳያፍኑ መፍታት ይቻላል። ያንን ካደረጉ ለነሱም ለእኛም እንደ ሀገር ጠቃሚ ነው። በማግስቱ ጥቅምት 24 በሰጠው መግለጫ በጠቅላይ ሚኒስትሩ ንግግር ላይ ቁጣውን የገለጸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ጠቅላይ ሚኒስትሩ ጉዳዩን አቅልለው ማየታቸውን ነቅፏል። በተጨማሪም መንግስት ወገንተኛ አቋም ይዟል ሲል በዚሁ መግለጫው አስታውቋል። ጉዳዩ ቀላልና በንግግር የሚፈታ እንደሆነ ገልጸዋል። ይህ አገላለጽ በቤተ ክርስቲያን አስተምሮ ውስጥ ጣልቃ እንደ መግባትና ቤተ ክርስቲያናችንን የምታስተላልፋቸውን ሃይማኖታዊና ቀኖናዊ ውሳኔዎች ያላቸውን ውጤቶች ወደ ጎን የተወ መሆኑን ቤተ ክርስቲያን ታምናለች። ከዚህ አልፎ ሁለቱ ወገን ውስጥ እውነት አለ፣ ሁለቱም አባቶቻችን ናቸው፣ ለማንም አንወግንም፣ ማንም የካቢኔ አባል እነዚህ እዚህ ውስጥ እጁን እንዳያስገባ የሚሉት አገላለጮች በህግ ህግ እውቅና የተሰጣትን ቤተክርስቲያንና በህጋዊቷ ቤተክርስቲያን ላይ በህገ ወጥ መንገድ የተነሱትን ህገ ወጥ ቡድኖች በአቻ እይታ ተመልክተው ሊወያዩ ይገባል በማለት የሰጡት ማብራሪያ ህገወጥነትን የሚያበረታታ ለህጋዊ ተቋማት መንግስት ያለበትን የመጠበቅና ዋስትና የመስጠት ኃላፊነትን ወደ ጎን ያደረገ ህግንና የቤተክርስቲያንን ጥንታዊና ታሪካዊ የሀገር ባለውለታነቷን ያላገናዘበ ማብራሪያ በመሆኑ ሊታረም የሚገባው መሆኑን ቅዱስ ሲኖዶስ በጽኑ ያምናል። ከዚህ በኋላ ብዙም ሳይቆይ ቅዱስ ሲኖዶስ አውግዤ ለይቻቸዋለው ያለቻቸው አካላት ጥር 27 በኦሮሚያ ክልል ወደሚገኙ የተለያዩ ቤተ ክርስቲያኖች መግባት መጀመራቸው ተነገረ። በዚህም ሂደት በሻሸመኔ ከተማ የሰው ህይወት ማለፉን ቤተ ክርስቲያኗ በዚሁ ቀን አመሻሽ ላይ በሰጠችው መግለጫ አስታወቀች። የቤተ ክርስቲያኗ ሲኖዶስ በምዕራብ አርሲ ሀገረ ስብከት በሻሸመኔ ከተማ ህገ ወጦቹ ሲል የጠቀሳቸው አካላት በደብረ ስብሀት ቅዱስ ሚካኤል አጥቢያ ቤተ ክርስቲያን በህገ ወ በሚወጥ መልኩ ወረራ ለመፈጸም ባደረጉት እንቅስቃሴ ቤተ ክርስቲያናችንን ለመጠበቅ በወጡ ምዕመናን ላይ ፖሊስ በወሰደው እርምጃ ጭካኔ በተሞላበት ሁኔታ የአደባባይ የግድያ ወንጀል ተፈጽሟል አለ። በዚሁ መግለጫው ለየካቲት አምስት የሰላማዊ ሰልፍ ጥሪ ማደረገ። በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ ምን ያህል ሰዎች እንደሞቱና ስለደረሰው አጠቃላይ ጉዳት ከመንግስት በኩል የተገለጸ ነገር ባይኖርም የኢትዮጵያ ሰብአዊ መብቶች ኮሚሽን በሻሸመኔ ከተማ በትንሹ ስምንት ሰዎች መሞታቸውን እንዳረጋገጠ አስታውቋል። የመንግስት የጸጥታ ኃይሎች ወሰዱ ባለው ከመጠን ያለፈ እርምጃ ከግድያ ባለፈ የተለያዩ የሰብአዊ መብት ጥሰቶችን እንዳደረሱም ኢሰመኮ አስታውቋል። ወይዘሮ ራኬብ መሰለ የኮሚሽኑ ምክትል ዋና ኮሚሽነር ናቸው። በዚህ በአጭር ጊዜ ውስጥ ማረጋገጥ የቻልነው በተለይ በሻሽመኔ የተፈጠረውን አለመረጋጋት በተመለከተ የሞቱ አስራ ሶስት ሰዎች ይሆናሉ ተብሎ ነው የተባልነው፣ የነበረው እኛ ጋር የመጣው አቤቱታ እኛ ማረጋገጥ የቻልነው ሰሙን ስምንቶቹን ነው። ከዛም በላይ ሊሆን ይችላል። ምክንያቱም በየአካባቢውን እየተፈጠሩ ያሉ ክስተቶች ስላሉ ሁሉንም ማረጋገጥ አልቻለም። የኢትዮጵያ ሰብአዊ መብቶች ጉባኤም እንዲሁ መንግስት ጣልቃ ገብቶ በወገንተኝነት እየወሰደ ነው ባለው እርምጃ እስከ ሞት የደረሱ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን አስታውቋል። ችግሩ እየተባባሰና እየተካረረ መሄዱ በእጅጉ አሳስቦኛል ያለው የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ የቤተ ክርስቲያኑ አባቶች የተፈጠረውን ችግር ስፋትና ጥልቀት ተገንዝበው ውይይትን፣ ይቅርታንና እርቅን እንዲያስቀድሙ ሲል ሰኞ ጥር 29 ባወጣው መግለጫ ተማ አጽንኦን አቀረበ። ተቋሙ መንግስት በህገ መንግስቱ አንቀጽ 11ና 27 መሰረት ብቻ ሚናውን እንዲወጣ ሲልም በወቅቱ አሳስቧል። ይሁን እንጂ ችግሩ ከመርገብ ይልቅ ይበልጥ እየተባባሰ ነው የሄደው። ሁሉም ምዕመናን በጾመ ነነዌ ሶስት ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብሩ እንዲሳተፉ ሲኖዶስ ያስተላለፈውን መልእክት ተከትሎ ከጥር 29 እስከ የካቲት አንድ ጥቁር የለበሱ ምዕመናን በአንዳንድ የመንግስት ተቋማት ወከባና እንግልት እንደደረሰባቸውም የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። ሰኞ ዘጠኝ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህገ ወጥ ነው የምትለው የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካልም በተመሳሳይ ቀን የካቲት አምስት ሰላማዊ ሰልፍ መጥራቱን አስታወቀም። ውጥረቱ እየተባባሰ መሄዱን ተከትሎ ጠቅላይ ሚኒስትር አብይ አህመድ የካቲት 1ን 2015 ዓ ም በወቅታዊ ጉዳዮች ዙሪያ ከመንግስታቸው ከፍተኛ የስራ ኃላፊዎች ጋር ተወያዩ። ከውይይቱ በኋላም የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ተመሳሳይ ቀንና ቦታ ህገ ወጥ ያለው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ሲል ሰልፉ እንዳይደረግ አስጠነቀቀ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ በቀጣዩ ቀን የካቲት ሁለት አመሻሽ ላይ በሰጠው ምላሽ የግብረ ኃይሉ መግለጫ የቤተ ክርስቲያንን ህጋዊ መብት የገፈፈ በመሆኑ ቤተ ክርስቲያን አትቀበለውም አለ ቤተ ክርስቲያኗ በሁለት ቀናት ውስጥ ጥያቄዋ ካልተመለሰ ለየካቲት አምስት የጠራችውን ሰላማዊ ሰልፍ እንደምታካሂድም ሲኖዶሱ ገለጸ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ አብርሃም ህግ እየጣሰና የቤተ ክርስቲያኒቱን ክብርና ልዕልና እያዋረደ የሚቀጥል ከሆነ ቤተ ክርስቲያን መንግስት የጣሰውን ህግ መሰረት በማድረግ መብቷን ለማስከበር እስካሁን ድረስ ፍጹም ሰላማዊ የሆነውን እንቅስቃሴዋን አድማሱን በማስፋት የካቲት አምስት ቀን 2015 ዓ.ም ለማድረግ ያቀደችውንና ያሳወቀችውን ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ ያለምንም ከልካይነት በራሱ አደባባይ የምታከናውን መሆኑን እናሳውቃለን። ይህን ተከትሎ የመንግስት ኮሚኒኬሽን አገልግሎት በዚሁ ቀን ባወጣው መግለጫ መንግስትን የመነቅነቅ ፍላጎት ያለው ቡድን የመስዋዕትነት ሰልፍ በሚል የሰልፍ ዝግጅት እያደረገ ነው ሲል አስታወቀ። ጉዳዩ ቀይ መስመር ያለፈ ነው ያለው መግለጫው ሀገራዊ መረጋጋትን ለመፍጠርና የዜጎችን ደህንነት ለማረጋገጥ ሲባል መንግስት ጠንከር ያለ የህግ ማስከበር ስራ ውስጥ ይገባል ሲልም አሳስቦ ነበር። የመንግስት መግለጫ በወጣ ማግስት ማለትም ትናንት የካቲት ሶስት የሲኖዶሱ ተወካዮች ከጠቅላይ ሚኒስትሩ ጋር ተወያይተው ስምምነት ላይ መድረሳቸው መሆናቸው ተገለጸ። ስምምነቱ መደረሱ በተገለጸበት በትናንትናው ዕለት ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ ብሎ የሚጠራው አካል ለየካቲት አምስት የጠራውን ሰልፍ ማራዘሙንና የተጀመረውን የእርቅ ሰላም ሂደት እንደሚደግፍ አስታወቀ። አሁን በሁለቱም ወገን የተጠራው ሰላማዊ ሰልፍ መራዘሙ ታውቋል። የሽምግልና ሂደቶችም መቀጠላቸው እየተነገረ ነው። ችግሩ በምን መልኩ እልባት ያገኛል የሚለው ግን በቀጣይነት የሚታይ ነው። ለአሜሪካ ድምጽ ኬኔዲ አባተ at uh, 10 uh, ababang